ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ክላያንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን፣ እንዲሁም ደግሞ ሳውዲ ዱባይም በብዛት ክላያንቶች አሉን። ልዩ የስራ ፈጠራ ሀሳቦችን ይዘው የመጡ ወጣቶችን ከሚያግዙ ተቋማት መካከል አንዱ ስቲም ፓወር የተሰኘው ዓለም አቀፍ ግብረ ሰናይ ድርጅት ነው። ተቋሙ ከሰሞኑ አዘጋጅቶ ስለነበረው ልዩ መድረክ በምሽቱ እነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ ይሻገር። ስቴም ፓወር የተሰኘው ዓለም አቀፍ ግብረ ስናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ነው። ባለፉት ሶስት ዓመታት ተግባራዊ በሆነው መርሃ ግብሩ ከ2600 በላይ ወጣቶች እንደየዝንባላቸው በተለያዩ የስራ ፈጠራ መስኮች ስልጠናና ሌሎች ድጋፎች እንዲያገኙም አድርጓል። ከነዚህ የተወሰኑት ሀሳባቸውና ወደ ስራ ቀይረው ለሌሎች የስራ እድል ፈጥረዋል። ኬኔዲ አባተ ተቋሙ ከሰሞኑ ባዘጋጀው መርሃ ግብር ላይ ተገኝተው ተሳታፊና አስተባባሪዎችን አነጋግሯል። በመቀጠል ይቀርባል። ወልቂጤ ዩኒቨርሲቲ የሥነ ሕንፃና የከተማ ፕላን መምህርት የሆነችው ሰብለ ገረመው አሁን ላይ ፊቷን ወደ ኬክ ሙያ ዙራለች። የኬክ ሙያ የልጅነት ሕልሟ መሆኑን የምትገልጸው ሰብለ በአዲስ አበባ ቦሌ አካባቢ ኬክ ቤት ከፍታ ሕልሟን መኖር ከጀመረች ወራትን አስቆጥራለች። ፍላጎቷን ያውቅ ከነበረ የስራ ጓደኛዋ መረጃ አግኝታ በትምህርትና ስራ ፈጠራ ላይ የሚሰራው ስቴም ፓወር ከቪዛ ጋር በመተባበር ተግባራዊ ባደረገው የስራ ፈጠራ ፕሮጀክት ተጠቃሚ በመሆን የሕልሟን ጉዞ እንደጀመረች ትገልጻለች። የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን የምወደውን ነገር ብር የማገኝበት መንገድ መሆኑን ማለት አልረዳውም። ሲቀጥል ደግሞ የእኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁል ጊዜ ይከስራል አያዋጣም የሚል ነገር ነው ብዙ ሰው ጋር የምታገኘው እና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለኝ የሚሰሩበት እገኛለሁ አሁን ላይ ሶ በስቴም ፓወር አጋዥነት የምወደውን ነገር ወደ ቢዝነስነት እንድለውጠው አድርጎኛል። አሁን ላይ ለተለያዩ ካምፓኒዎች ለምሳሌ ስቴም ፓወር ያገናኙ በጣም ብዙ ካምፓኒዎች አሉ። ከዛም ውስጥ አሜሪካ ኤምባሲ አንደኛው ነው። እዛ ሪፍሬሽመንት ብዙ ጊዜ አቀርባለሁኝ ፕሮቫይድ አደርጋለሁኝ። በስሬ ሰባት ልጆች አሉ የሚሰሩ ስቴም ላይ ያገኘሁት በጣም ደስ የሚለው ነገር ምንድነው ትሬን ካደረክ በኋላ አይተውህም፣ እያንዳንዱን ስቴፕን ይከታተሉሃል። አንድ አመት ድረስ ኮንትራት አለ። ያመከታተላቸው እኔ ነገሮችን እንዳልተው ወይም ደግሞ ሌሎች ጓደኞቼ ነገሮችን እንዳንተው ነው ያደረጉን። ከትሬኒንጉን ባሻገር በእነሱ ፕላትፎርም ላይ በተለቀቀ ግራንት ተወዳድሬ አሸንፌያለሁ እና ለሱቅ የሚሆኑኝ በጣም ብዙ ኢኩፕመንቶችን ፋይናንሻል ሰፖርት አግኝቻለሁ። የሀርድዌርና ሶፍትዌር የፈጠራ ስራዎችን በመስራት እውቅናን ያተረፈው ኢዘዲን ካሚል ሌላው የፕሮጀክቱ ተጠቃሚ ነው። በርካታ የሀገር ውስጥና ዓለም አቀፍ ሽልማቶችን ያሸነፈው ኢዘዲን አሁን ላይ ኤክስላብስ የተሰኘ ተቋም መስርቶ በዋናነት ድረገጾችን የማበልጸግ ስራ የሚያከናውን ሲሆን ለሌሎችም ወጣቶች የስራ እድል ፈጥሯል። ክላያንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን እንዲሁም ደግሞ ሳውዲ፣ ዱባይም በብዛት ክላየንቶች አሉን። የምንሰጠው ሰርቪስ በብዛት እነዚህ በተለይ የውጭዎቹ የሚጠቀሙት የዌብሳይትና የሞባይል አፕሊኬሽን ዴቨሎፕመንት ሰርቪሳችን ነው። እስካሁን ድረስ በድርጅታችን ከሰባ በላይ ድረገጾች ዌብሳይቶች ዴቨሎፕ ማድረግ ችለናል። ከ12 በላይ የሞባይል አፖች ዴቨሎፕ አድርገን ፕሌይ ስቶር ላይ ፐብሊሽ አድርገናል። እንዲሁም 16 ሀገር ውስጥ ላሉ ድርጅቶች ኢንተርናሊ ኦፕሬት የሚያደርጉባቸው ሲስተሞች መዘርጋት ችለናል። በሄክስ ላብስ ውስጥ በቋሚነት ፕሮጀክት እየወሰዱ የሚሰሩ 12 ሰዎች መቅጠር ችለናል ማለት ነው። እኔንም ጨምሮ 13 ሰዎች የስራ እድል አግኝተዋል በድርጅታችን ውስጥ። ስቴም ፓወር ጋር በጣም በቅርበት እንሰራለን። ኦልሞስት አምስት አመት ይሆናል ከስቴም ሴንተሮች ጋር ግንኙነት ያለኝ ኢዘዲንም ይሁን ሰብለ መስመር የያዙላቸው የፈጠራ ስራዎቻቸውን ማሳደግና ለብዙዎች የስራ እድል እየፈጠሩ የመቀጠል እቅድ አላቸው። ልክ እንደ ነርሱ ሁሉ በስቴምፓወርና የቪዛ ፕሮጀክት ስልጠናና የተለያዩ ድጋፎችን አግኝተው በግልና በቡድን የፈጠራ ስራዎቻቸውን ወደ ቢዝነስ ከቀየሩ ወጣቶች መካከል 16 የሚሆኑት በፕሮጀክቱ የሶስት ዓመት ማጠቃለያ ላይ ስራዎቻቸውን ለእይታ አቅርበዋል። ለስያሜው መነሻ በሆኑት በሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ስቴም ፓወር ዓለም አቀፍ መንግስታዊ ያልሆነ ድርጅት የወጣቶች ስራ ፈጠራ ላይ እንዲያተኩር መነሻ የሆነው በዩኒቨርሲቲዎች ያሉት የስቴም ላቦራቶሪ ማዕከላት ውስጥ የሚበለጽጉ የፈጠራ ስራዎች እንደሆኑ የድርጅቱ የፕሮጀክት ማናጀር አቤል ተፈራ ይገልጻሉ። እነዚህ ስቴም ሴንተሮቻችን ላይ የሚመጡ ልጆች የሆነ የፈጠራ ሀሳብ ይኖራቸዋል። ያን የፈጠራ ሀሳብ ወደ ፕሮቶታይፕ ይቀይሩታል። ያን ፕሮቶታይፕ በቃ እዛው ሼልፍ ላይ ነው የሚቀመጠው። ወደ ቢዝነስ ወይም ወደ ማርኬት አይገባም። ስለዚህ ይሄንን ጋር አፕ ላለፉት 14 ዓመታት በሰራ ነው ጥናት ስላየን ለምንድን ነው በቃ እዛ ጋር የሚሰሩ የፈጠራ ስራዎችን ወደ ማርኬት የማናወጣው? ብለን ባቀድነው መሰረት ከቪዛ ኢንተርናሽናል ፔመንት ኦፕሬተር ነው። ቪዛ እንደምታውቀው የዩኤስ ቤዝድ ካምፕኒ ነው። ከእነሱ ጋር በመተባበር የሶስት ዓመት የአንትርፕርነርሽፕ ኤንድ ፋይናንሽል ኤጁኬሽን ፕሮጀክት ቀርጸን ወደ 2600 የሚጠጉ ወጣቶችን በማሰልጠን ባቀድነው መሰረት ማሳካት ችለናል። ለሰልጣኞቹ ስለሚደረገው ተጨማሪ ድጋፍና ክትትልም አብራርተዋል። በሶስት ዓመት 2600 ማሰልጠን ማለት ዝም ብሎ የአንድ ቀን ስልጠና አይደለም። አንድ ሰው እኛ ጋር ከመጣ በትንሹ አንድ ዓመት ከኛ ጋር ይቆያል። ቢዝነሳቸው በሁለት እግሩ እስኪቆም ድረስ ከስቴም ፓወር ሁሉንም ቴክኒካልም ሁሉንም ሰፖርት ያደርጋል። ሶ በአይነቱ ለየት ያለ እስከ መጨረሻው ስለምንከተላቸው ውጤታቸውን በደንብ ሞኒተር እናደርጋለን። የተለያዩ መድረኮችን እንፈጥርላቸዋለንና ኔትወርክ እያደረጉ በዛ በፈጠሩት ኔትወርክ ደግሞ ለቢዝነሳ ራሳቸው ማስጀመሪያም የሚሆን ስራ ማስጌጃ የሚሆን ብድሮችን እያገኙ ያው እንደምታየው ስራ ሆነዋል ማለት ነው። አሁን ላይ እንግዲህ ቅድምም የቀመስከውን ኬክ የሰራችው ሰብለገረመው የምትባል በሙያዋ አርኪቴክት ነች። ግን ከኛ ስልጠና በኋላ ፋሽኗን አግኝታ ወደ ኬክ ሼፍነት እንትን ብላለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲም በስራ ፈጠራ ዙሪያ እየተከናወኑ ያሉ ተግባራትን በማገዝ ላይ ይገኛል። ስቲዋርት ዴቪስ በኤምባሲው የባህል ጉዳዮች ረዳት ኃላፊ ናቸው። የሳችሞ ማዕከል በውስጡ ያሉ አገልግሎቶችን መጠቀም ለሚፈልጉ ኢትዮጵያውያን ሁሉ ክፍት ነው። ለምሳሌ እንደ ኮምፒውተር ፕሮሰሲንግ እና የቴክኖሎጂ ዘርፎች ያሉ የማዕከሉ አገልግሎቶችን ማግኘት ይቻላል። ስቴም ፓወርም በስራ ፈጠራ ዙሪያ ስልጠናዎች ን ሲሰጥ ይህን ማዕከል ክፍት በማድረግ እየተባበርን ነው። በዚህም ደስተኞች ነን። በኢትዮጵያ የስራ ፈጠራ አቅምን ለማሳደግ ትብብራችንን እንቀጥላለን። ነው ያሉት። በስቴም ፓወር እና ቪዛ የጋራ ፕሮጀክት ወደ ስራ ከገቡ የስራ ፈጣሪዎች በተጨማሪ የራሳቸውን የቢዝነስ ተቋም በመመስረት ላይ የሚገኙ ሌሎችም በርካታ ተሰልጣኞች መኖራቸውን የገለጹት የስቴም ፓወር ፕሮጀክት ማናጀር አቤል ተፈራ ድርጅቱ መሰል ተግባራትን መስራት እንደሚቀጥልም ገልጸዋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ ኬኔዲን አመሰግናለሁ። በኢየሱስ ክርስቶስ ልደት መዳረሻ አንስቶ በቤተልሔም የሚደምቀው የገና በዓል በእስራኤልና በሀማስ ጦርነት ምክንያት ዘንድሮ ላይ ተቀዛግዘዋል። የዚህን ጉዳይ ዝርዝር ደግሞ ኤደን ገረመው እንደሚከተለው አጠናቅረዋለች። በፍልስጤም ዌስት ባንክ የሚገኘው የቤተልሔም ቤተ ክርስቲያን ወትሮ የኢየሱስ ክርስቶስ ልደት የሚወክሉ ጌጦች በሚቀመጡበት ስፍራ ላይ ፍልስጤማውያን ከጋዛ መከራ ጋር አጋር መሆናቸውን የሚያሳዩ ምስሎች ተቀምጠዋል። ቄስ ሙንተር አይዛክ በቤተልሔም የሚገኘው የኢቫንጀሊካን ሉትራን ቤተ ክርስቲያን ኃላፊ ናቸው። በጋዛ ውስጥ ያሉትን የፈራረሱ ቤቶች የሚመስል በፍርስራሾች መካከል መካከል ያለ ግርግም ሕፃኑ ኢየሱስም በልጅነቱ ከፍርስራሹ በታች ነበር። የጋዛ ሕፃናት ከፍርስራሹ ሲወጡ የሚያመለክቱ ብዙ ምስሎችን አይተናል። ለእኛ ደግሞ ይህ ኢየሱስ ከመከራችን ጋር መካፈሉን የሚያሳይ መልእክት ነው። በቤተልሔም የሚገኘውና የግርግም አደባባይ እየተባለ የሚጠራው ስፍራ በገና ሰሞን ወቅት በዓለም አቀፍ ጎብኚዎች መጨናነቁ የተለመደ ትዕይንት ነበር። ዘንድሮ ግን በጋዛ እየተካሄደ ባለው ጦርነት ምክንያት ጎብኚዎች በእስራኤል አይለም ሆነ በዌስት ባንክ በኩል እንዳይገቡ ተከልክለዋል። የቤተልሔም ማዘጋጃ ቤትም ሁሉንም አይነት የልደት ክብረ በዓሎችን ሰርዟል። ሃና ሃናንያ የቤተልሔም ከተማ ከንቲባ ናቸው። ቤተልሔም የፍልስጤም ከተማ ስትሆን በሐዘን ውስጥ ነን። በዌስት ባንክና በጋዛ ሰርጥ እንዳሉ እንደ ሁሉም ከተሞች በሐዘን ውስጥ ነን። በጋዛ በሕዝባችን ላይ የተፈጸመ ያለው ጥቃት እስካለ ድረስ ማንኛውም አይነት የገና በዓል ደስታና ክብረ በዓል እንዳይደረግ አግደናል። ከንቲባው ሰባ ከመቶ የሚሆነው የቤተልሔም ምጣኔ ሀብት በቱሪዝም ላይ የተደገፈ ነው ይላሉ። በከተማዋ የሚገርም የሚገኙትና ወትሮ ከአቅም በላይ ይጨናነቁ የነበሩ ሰባ ሆቴሎች እንዲሁም ደግሞ የገጸ በረከት ሱቆች አሁን ተዘግተዋል። እንደ ሊዝ ሩዴዳ ያሉ ወጣቶችም ስራ አጥ ሆነው ተጨናንቀዋል። ድባቡ በጣም አሳዛኝ ነው። ሰዎች በጦርነቱ የተነሳ በጣም አዝነዋል። ይኸው አሁን ደግሞ ስራ የለም። በከተማዋ አሉ የሚባሉትና አልፎ አልፎ የሚታዩት ከሞስኮ የመጡት የሩሲያ ኦርቶዶክስ ክርስቲያኖች ብቻ ናቸው። ፓቬል ኪርሚንስኪ ጎብኚ ናቸው። አልፈራም፣ በፍጹም እኛ ሩሲያውያንን ሚሳይሎች አያስፈሩኝም። የማልፈራው ደግሞ እኔም ራሴ በሩሲያ ሰራዊት ውስጥ ያለው በመሆኔ ነው። ምንም እንኳን ሁሉም የልደት ክብረ በዓሎች ቢሰረዙም ሃይማኖታዊ ጸሎቶችና ቅዳሴዎች ግን ይካሄዳሉ። ከንቲባ ሐናንያ የልደት በዓልን በጸሎት እናሳልፈዋለን ይላሉ። ይህ የሰላም ከተማ በመሆኑ ስለ ሰላም በምናደርገው ጸሎት ላይ እንተጋለን። ኢየሱስ ክርስቶስ እዚህ ከተማ ውስጥ በመወለዱ ምክንያት የሰላም መልእክት ከዚህ ከተማ ነው የተወለደው። እናም አሁን ላይ ቤተልሔም እና ሌሎች የፍልስጤም ከተሞች እውነተኛ ሰላምን ይሻሉ። የቤተልሔሙ ከንቲባ አክለውም ለከርሞ በአሁኑ ሰዓት በጋዛ እየሆነ ያለው ነገር የቅርብ ጊዜ ትዝታ ብቻ ሆኖ በቤተልሔም የልደት በዓልን ድጋሚ በደስታ ለማሳለፍ ተስፋ እንዳላቸው ገልጸዋል። ለሊንዳ ግራንድስቲን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ካቢና ፊኦኤ ይቀጥላል። ከአሜሪካ ድምጽ ወደ እኛ ወዳለንበት ዩናይትድ ስቴትስ ስንመለስ የካሊፎርኒያ ከፍተኛ ሁለተኛ ደረጃ ተማሪዎች አፍጋኒስታናዊ አቻዎቻቸው የኮምፒውተር ቅመራ እንዲማሩ እያገዙ ይገኛሉ። ይኸውም በአፍጋኒስታን የታሊባን አስተዳደር ሴቶች ወደ ትምህርት ቤት እንዳይሄዱ ያስቀመጠውን ክልከላ የሚመክተው መርሃ ግብር አካል ነው። ጂኒያ ዳለውት ከካሊፎርኒያ ሳንዲያጎ የላከችውን ዘገባ እንደሚከተለው አቀናብረዋል። የከፍተኛ ሁለተኛ ደረጃ ተማሪዎቹ ጃህናቪ እና ኤያ የደቡብ ካሊፎርኒያ ሮቦቲክ ቡድን ለሜካኒካል ጠቀሜታ የተሰኘው ቡድን አባላት ናቸው። ሙሉ ስማቸውን ከመግለጽ እንድንቆጠብ የነገሩን እኒ ልጃገረዶች አፍጋኒስታናዊ እኮዮቻቸው የኮምፒውተር ቅመራን በበይነ መረብ አማካኝነት እንዲማሩ ያግዛሉ። ጀናቪ ይህንን ትላለች። በጃቫ የቅመራ ቋንቋ መቀመር የሚችሉበትን መንገድ እናስተምራቸዋለን። ሱዶ ኮድ እና ጃቫ የተባሉትን እናስተምራለን። ሱዶ ኮድን የምንጠቀመው በሌሎች ቋንቋዎች ላይ ተግባራዊ እንዲያደርጉ ሲሆን ጃቫ ደግሞ የእኛ ሮቦቶች የሚጠቀሙበት ቋንቋ በመሆኑ ነው። የአፍጋናዊ ሴቶች ቅመራ በካሊፎርኒያ የሮቦት ህብረት ፈጠራዎች ውስጥ በስራ ላይ ውሏል ወደፊት ጥቂት ርቀቶችን መንቀሳቀስ ወደ ግራና ቀኝ መታጠፍን የመሳሰሉ ቀለል ያሉ ስራዎችንም ያዘዛል። ቅመራቸው አያቀጣዩም ብላለች እድለኛ እንደሆንኩ አውቃለሁ በተለይ ደግሞ ሴት በሆንም ካለ ስጋት ወደ ትምህርት ቤቶች መሄድ በመማሪያ ክፍሎች ውስጥ መግባት ችያለው ይህንኑ እኔም በመላው ዓለም ከሚገኙ ሰዎች ጋር ግን ልጋራውሻለሁ ምክንያቱም አንዳንድ ሰዎች እኔ ያገኘሁትን መልካም እድል የመሰለ ማግኘት አለመቻላቸው ፍትሃዊ እንዳልሆነ ስለሚሰማኝ ነው። አፍጋናዊ ህትማማቾቹ ፌሽታ እና ናጂያ ታሊባን በ2021 የአውሮፓውያኑ ዓመት ስልጣን ሲይዝ እና ልጃገረዶች ከስድስተኛ ክፍል በኋላ ትምህርት እንዳይማሩ ሲያግድ የሁለተኛ ደረጃ ትምህርታቸውን በማጠናቀቅ ላይ ነበሩ። ህትማማቾቹ ከቤተሰቦቻቸው ጋር ከአፍጋኒስታን ተሰደው በመውጣት በፓኪስታን በሚገኝ የስደተኞች ጣቢያ ውስጥ ትምህርት ጀምረዋል። በዚህ ክፍል ውስጥ የማላውቃቸውን ብዙ ነገሮች ተምሬያለሁ። ስለ ሮቦቶች፣ ስለ ጃቫ፣ ስለ ቅመራ ምንም አይነት እውቀት አልነበረኝም። የካሊፎርኒያ ተማሪዎች ግን ሁሉንም ነገር አስተማሩኝ። ብዙ ነገር ተምሬያለሁ። በአሁን ሰዓት ሮቦት ምን እንደሆነ እንዴት እንደሚሰራ፣ ጃቫን እንዴት አድርገን እንደምንጠቀም፣ እኛም ቀላል ነገሮችን እንዴት እንደምንቀምር ተረድቻለሁ። ለትርፍ ያልተቋቋመው የትምህርት ድልድል ለአፍጋኒስታን የተሰኘው ተቋም የታሊባን አስተዳደር ስልጣን ከያዘ በኋላ ለአፍጋኒስታን ልጃገረዶች በልዩ ሁኔታ መርሃ ግብሩን ዘርግተዋል። ከአራት መቶ በላይ አፍጋናውያን ልጃገረዶች በመርሃ ግብሩ ታቅፈዋል። ዛሬ ላይ የበጎ ፈቃደኞች የሚሰጡት የቀጥታ ትምህርት አፍጋኒስታን ውስጥ ባለው ውድና ባልጠነከረ ኢንተርኔት ትስስር ምክንያት የሚታሰብ አልነበረም። ይሁንና ለንደን ውስጥ የሚኖሩት የመርሃ ግብሩ አስተባባሪ ሙሐመድ አሊ ካዋ ተማሪዎች ከካሊፎርኒያ አቻዎቻቸው ጋር መገናኘታቸው ከፍተኛ መነቃቃትን እንደፈጠረ ይናገራሉ። አድማሳቸው፣ አስተሳሰባቸውና ለዓለም ያላቸው እይታ በእጅጉ ተቀይሯል። አሁን ላይ በአፍጋኒስታን ቀጠና ብቻ እንዳልተከበቡ፣ እንዳልታሰሩ አምነዋል። ከብዙ መምህራን፣ የማስተማሪያ ግብአቶችና ተቋማት ጋር የሚገናኙበት መልካም ዕድልም አላቸው። በተስፋ ተሞልተዋል። እጅጉም ተነጋግተዋል። የፍሬሽታ እህት ናጂያ ሌሎችን ልጃገረዶችን መርዳት እንደሚችሉ ትናገራለች። ከካሊፎርኒያ ተማሪዎች የምማረው የትምህርት እድል ምናልባትም ኢንተርኔት ሽፋን ላልደረሳቸው አፍጋኒስታን ውስጥ ለሚገኙ ሌሎች ሴቶችም ለማሸጋገር ነው። የተማርኳቸውን ሁሉም ነገሮች ለእነሱ በማስተላለፍ ልረዳቸው እችላለሁ። የትምህርት ድልድይ ለአፍጋኒስታን የአፍጋን ሴቶች የከፍተኛ ሁለተኛ ደረጃ የምስክር ወረቀትና ዲፕሎማ እንዲያገኙ ከዚያም ተሻግረው ለውጭ ሀገራት የዩኒቨርሲቲ ትምህርት እንዲያመለክቱ ለማድረግ ግብ አስቀምጠዋል። ግቡም እንዲሳካ እየሰራ መሆኑን አስታውቋል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የባህር ዳር ከተማ ወጣቶችን ከራሱ ህይወት ገጠመኝ እየተነሳ በሥነ ምግባር እየኮተኮተና በአካል ብቃት እንቅስቃሴ ብቁ እያደረገ የሚገኘው ባለአንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም በዘርፉ የማዕረግ አጠራር ሳምቦ ይባላል። ከማል ቃሲም የዛሬ የጋቢና ቪኦኤ የዝግጅታችን እንግዲህ አድርገነዋል። በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረው ብቸኛው ባለአንድ እግሩ አሰልጣኝ በሚሰጡ የቴኳንዶ ስልጠና ደስተኛ ቢሆንም በብዙ የህይወት ፈተናዎች ውስጥ እንዳለፈና እያለፈ እንደሚገኝም ይናገራል። አስቴር መስጋናው ከሰሞኑ አነጋግረዋለች። ሳቦም በቴኳንዶ ዘርፍ አራተኛ ደረጃ ላይ ለደረሰ አሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና አሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም ጋቢና ቪኦኤ ሳቦም በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ህጻናት፣ አዳጊዎችና ወጣቶች በስልጠና ላይ ናቸው። የእለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሀላ ነው። አዳጊዎቹ እና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሀላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል። ቴኳንዶ የምንሰራበት ዋናው ትልቁ ምክንያት ቴና ኳን እጅና እግር ነው። እንደውም የሆነው ግን ሙሉ አእምሯችን ላይ ያለው ትኩረት ስናደርግ ሙሉ በትምህርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅና እግራችን ብቻ ሰርተን ውጭ ሄደን ምንረብሽ ውጭ ሄደን ደግሞ ማናነብ ተማሪዎች ትምህርት ማታነቡ ሰራተኞች ራሳችሁን ከአጉል ሱሶች ማጠብቁ ከሆነ ቴኳንዶን አልሰራችሁም ማለት ነው ቴኳንዶ ሙሉ የሚሆነው በህይወታችን ውስጥ እናስገባው ነው። ዘወይ ኦፍ ላይፍ ነው። የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን። ሳቡ ሀመድ በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል። አጠቃላይ መቸም ሀገራችን ላይ የነበረውን ወቅታዊ ሁኔታ እናቃልና ባህር ዳር ላይ የነበረው ተኩስ ምናም ምናምን ያስፈራላል፣ ያስጨንቃል የነበረው ነገር። እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅታዊ አለመረጋጋት ምክንያት ነው የወደቀ ታንክ ላይ ህጻን እያለሁ በአምስት ዓመት ስጫወት ነው እንደዚህ ጉዳት የደረ ደረሰብኝና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን የወዳደቁ ሊኖሩ ይችላሉ እነዛን ምንም አይነት መንካት ነገር የለብን ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት ነው እንጂ ያለብን ያን መንካት የለብንም ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህፃናት ነው በብዛት ተጎጂ የሚሆኑት አሁን የተጎዳውበት ታንክ ላይ ወድቋል አይሰራም ብለን ነው የምንጫወትበት ግን ከእኔ ጋር አምስት ስድስት ሰዎች ተጎድተዋል ከፍተኛው ጉዳት የደረሰብኝ እኔ ነኝ ሌሎቹ እጃቸውን እየተጎዳለን ዝም ብሎ ጭርፍ አድርጎ የተውም አለ። ስለዚህ እንዲህ አይነት ነገሮች ስናይ፣ በተለይ ህጻናቶቹ ወደዛ ነገሩ ራሳችን እንዳናጋልጥ አደራ ለማለት ነው። የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ሥነ ምግባር ግንባታ ላይ ነው የሚለው ሳቦም ይህንን ጽንሰ ሐሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል። እኔ ጋር ሰባት ዓመት ስምንት ዓመት ስድስት ዓመት አምስት ዓመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በእኔ ምክንያት በስፖርቱ ምክንያት በትዳሩ አለም ውስጥ የገባሉ፣ ወደ ቢዝነስ አለም ውስጥ የገባሉ፣ ወደ ንግድ ምናምን በጣም ብዙ፣ ወደ ሀገር መከላከያ ሰራዊትም የገባሉ አሁንም ያሉ ልጆች አሉ። ከሰልጣኞቹ ወጣቶች መካከል ላለፉት አስርተ ዓመታት ከሳቦም ከማል ጋር መስራቱ የጥሩ ስነምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው። ከስፖርት አካል ብቃት የበለጠ በስነምግባር ታላቆችና ታናኖሾችን በማክበር ቤተሰብን በማክበር ከዛም አልፎ አካባቢን በማክበር አስተማሪና እኔም ተገኘበት ተማሪ ማክዳ ውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች። በእኔ በግሌ ተማሪ ነው እና ከትምህርቱ ጎን ለጎን ደግሞ ስፖርት ይሰራሉ። በዚህ ምክንያት ንቃት በተለያዩ አጋጣሚዎች ንቁ እንድንሆን አድርጎናል። ሌላው ደግሞ በትምህርታቸው ከዚህ ከወጣም በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያ የሚከማል በደምብ ስለሚነግረው እሱን በመከተል በትምህርታቸው ጥሩ ውጤት እንድናመጣ። እርሰዎ ቅድም ያስተማረን ከራስዎ ተሞክሮ ላይ የአምስት መጠን እያለ ነበረ በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት ይደረሰበት። ስለዚህም እኛ እንደሱሌሱም ጣፋንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ያ ቅድም እንደገለጽኩ የተለያዩ እቃዎችን ከእውቀት ነጻ ሆነን አለመንካት፣ የማናቃቸው ነገሮችን ለሚያውቅ ማሳየት ይዘት ነገሮች በደንብ አሳየት ነው። ሳቦም ከማል ቃሲም በአፍሪካ ድንቃድንቅ መዝገብ ላይ ብቸኛው ባለአንድ እግሩ ስኬታማሰው ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ አራት ዳን ባለቤት ነው። በዓለም አቀፍ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦም ከማል ይናገራል። ሚሊኒየም ታታሪ ወጣት በማለት የ2000 ላይ ዓመተ ምህረት ሲቀየር የክልል ርዕሰ መስተዳደር እጅ ትልቅ ሰርተፍኬትና ሜዳሊያ ተቀብያለሁ። ከዛ ውጭ ው ትልልቅ የሚባሉትን ነው ምነግርስ የአፍሪካ ድንቃድንቅ የከተማው ኮከብ አሰልጣኝ በመባል የባህርዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጭ ጎን ለጎን የባህርዳር ከተማ የዊልቼር ባስኬትቦል አለ አካል ጉዳተኞች እነሱ ጋር በመሳተፍ በፓራሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። የተለያዩ ተለያየ ጎን ለጎን ከቴኳንዶ ጎን ለጎን ልጆችን አካል ጉዳተኞችን ሞቲቬት ለማድረግ አብሮ መነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ እነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታች እነሱ ጋርም ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገል ብዬ አሁን በስራ ምክንያት በቴኳንዶ ጫና ሲበዛ ቢኑ ግን ከጎናቸው ሁኛ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን አምጥቻለሁ። ኢንተርናሽናል የሚል ማድረግ አለን ኢንተርናሽናል ኢንስትራክተር። ቅድም እንዳልኩሽ የፎርዝ ዳንስ ደርስ የተሰጠኝ ኢንተርናሽናል ኢንስትራክተር፣ ያው ጀርመን ሀገር ስሄድ የሶስተኛ ድግሬን አጋጣሚ ሆኖ እዛው ነበር የተፈተንኩት። እግር ለማሰራት ነው የሄድኩት። እግር አልተመቸኝም ነበር እና እሱን አውርቄ ጣልኩት። ከዛ ከመጣው በኋላ ነው ከሁለት ዓመት ከሶስት ዓመት በኋላ አራተኛ ድግሬን እዚሁ ላይ ነው የተፈተንኩት። ከፍተኛ ውጤት በማምጣት ነው ያለፍኩት። የዛኔ ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማድረግ የተሰጠኝ። ከዛ በኋላ ድንቃድቅ ወይም የአፍሪካ ሪከርቱ ኦፍ ዘ ቡክ የሚለውን እሱን መቀበል። በአፍሪካ ደረጃ አንደኛ በፎርስ ዳን ይዞ አካል ጉዳተኛ ማንም የለ እኔ ብቻ በመሆኑ ያን ሰርተፍኬት ላገኝ ችያለሁ ማለት ነው። ሳቦም ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደጋው በአጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤኒሻንጉል ጉምዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህር ዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 ዓመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦም ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህርዳር ከተማ አስተዳደር አምስት መቶ ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦም ከማል ቃሲም ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የሕዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል። ሀያ አመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ አምስት መቶ ካሬ ቦታ መሰጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽፈት ቤቱንም የከተማውንም የክልሉ ስፖርት ጽፈት ቤቶች በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናል። ዘግይቶም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቅድም እንዳልኩ ሽለን አይደለም ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ፣ እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎኑ ቤት ሰርቼ የጎዳና ልጆችን ማስተዳደርበት ሊኖር ይችላል። ስራዬ ሰው መገንባት ስለሆነ ለዛ ነው ማውለውና ያኔ መገንባት አቅም የለኝም። እውነት ለመናገር መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ የዓለማችን ሀገራትን አሁን የሶሻል ሚዲያ መዘጋት ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያገዙኝ የነበሩ በሀሳብ ያግዙኝ የነበሩ ሰዎች አሁን ደግሞ በማቴሪያል በተለያየ ነገር አግዘውኝ አዳራሹ ይሰራል የሚል ግምት አለኝ። እኔ ግን በግለሰብ ደረጃ አቅም ነው፣ ምክንያቱም ሙሉ ስራዬም ሙሉ ህይወቴም ቴኳንዶ ጋር የተያዘ ነው። እዚህ ልጆች ጋር ማገኛትን ትንንሽ ሳንቲም ሰብስቤ ለአዳራሽ ከፍላሉ። አሁን ባለውበት አዳራሽ የቤት ኪራይ ከፍላሉ። ቤተሰብ አስተዳድራ። እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም። እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርገዋለን ብዬ አስባለሁ። ሳቦም ከማል የቴኳንዶ ማሰልጠኛ በአሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ ሰልጣኝ ሕጻናትን አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው። አስቴር መስጋናውን በእጅጉ አመሰግናለሁ። በተገባደደው የአውሮፓውያኑ ዓመት አነጋጋሪ የሆኑ በርካታ ክስተቶች ተፈጽመዋል። የቴክኖሎጂው ዓለምም ልዩ ልዩ ለውጦች ተመዝግበውበታል። ከእነዚህ መካከል ስለ አንዱ አሉላ ከበደ ይነግርናል። የተለያዩ ነገሮችን መፍጠር የሚያስችለው የሰው ሰራሽ ልህቀት አይነት በ2023 ከፍተኛ ተጽዕኖ ያደረገባቸውን የሙዚቃና የፊልም እንዲሁም የከፍተኛ ትምህርትና የፖለቲካ ማስታወቂያዎች ጨምሮ በበርካታ ኢንዱስትሪ ዘርፎች ሰርጎ ገብቷል። ከሁሉም ትልቁ ለውጥ ታዲያ በቀጥታ ከተጠቃሚዎች እጅ መግባት የቻለው የኮምፒውተር ፕሮግራም ባለሙያ ያልሆነ ማንኛውም የቴክኖሎጂው ተገልጋይ የጽሑፍ፣ የምስል፣ የቪዲዮ፣ የሙዚቃና የኮምፒውተር ሶፍትዌር ኮዶችን ማበጀት ያስቻለው ቻት ጂፒቲ ነው። ተማሪዎች ቴክኖሎጂውን በፍጥነት መላመድ መቻላቸው አንዳንድ መምህራንን ተማሪዎች የሚሰጣቸውን ትምህርት ተከታትለው ውጤት ከማምጣት ይልቅ ወደ ማጭበርበር ሊያዘነብሉ ይችላሉ የሚል ስጋት አሳድሮባቸዋል። መምህር ዶኒ ፒርስ ግን ከዚህ በተለየ መንገድ ነው የሚያዩት። ሰው ሰራሽ ልዕቀት በትምህርት ውስጥ የሚያሳድረውን ተጽዕኖ አስመልክቶ ብዙዎች ያደረባቸውን ስጋት በትክክል ረዳለሁ። ይሁንና እኛ እንደ መምህራን እንዴት መጠቀም እንደሚበጅ ከተረዳን በኋላ በጣም ብዙ መልካም ነገሮች እንደሚፈጠሩ ይሰማኛል። ፒርስ ተማሪዎች ቻት ጂፒቲን ተጠቅመው የተውኔት ድርሰት እንዲደርሱ ከዚህም ከዚያም በመሰላቸው መንገድ ነካክተው የራሳቸው እንዲያደርጉት ነው ፍላጎታቸው። ሙሉውን ቃለ ተውኔቱን የሰው ሰራሽ ልሕቀት ቴክኖሎጂው ጽፎልናል። ሮቦት እና በጊዜ ውስጥ ወደፊት ወይም ወደኋላ መጓዝ የሚባለውን እሳቤ ያካትት እንደሆነ እንኳን አናውቅም ነበር። ሙዚቀኛዋ ሃሊ ኸርንዶን በበኩሏ ሰዎች በእርሷ ድምፅ አማካኝነት በቀጥታ መዝፈን የሚችሉበትን ሃሊ ፕላስ የተባለ የኮምፒውተር መተግበሪያ ያሰራች፣ ይህንንም ሙዚቀኛ ፌር እንዲህ ታሳየዋለች። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤርያስ አስማረ ደግሞ በድምፅና ምስል ምህንድስና ነው አብረናችሁ ቆይተናል። መልካም ምሽት።